ሕዝቤ ሆይ ከባቢሎን የሦስቱ መልአክ መልእክት በሚል ርዕስ ተከታታይ የሆነ መልእክት በፓስተር እሱ ባለው ምህረት ይዘንላችሁ ቀርበናል። እንግዲህ በዚህ ግሩም ድንቅ በሆነው መልእክት እንደምትባረኩ ተስፋ እናደርጋለን። ላላችሁ ጥያቄ በመልእክት ሳጥን ቁጥር 145 በስልክ ቁጥራችን 0910 82 81 82 ላይ በጽሑፍ መልእክት ብታደርሱን መልእክቶቻቸውን ልናስተናግድ ዝግጁ መሆናችንን እንገልጽላችኋለን። የእግዚአብሔር ቸርነትና ምሕረት ከሁላችን ጋር ይሁን። አሁን ወደ ፕሮግራሙ እናመራለን። እግዚአብሔር ይባርካችሁ። የምንቆያችሁ እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። እንደገና ዛሬም ከእግዚአብሔር ቃል አብረን የምናጠናበት ጊዜ የሰጠን አምላክ ለዘላለም የተመሰገነ ይሆን። ዛሬ በተለይም ደግሞ በራእይ ምዕራፍ 14 ቁጥር 6-12 ያለውን የሦስቱን መላእክት መልእክት ተብሎ የሚታወቀው የመጀመሪያውን ክፍል ከእናንተ ጋር አብረን እንድናጠና እፈልጋለሁ። እዚህ ክፍል ላይ ሂደን ስንመለከት በተለየ ሁኔታ ስለ ሦስቱ መላእክት መልእክት መጽሐፍ ቅዱስ በሚገርምና በሚደንቅ ሁኔታ ሲገልጽ እንመለከታለን። ለእግዚአብሔር ክብር ስጡት ይላል። ሰው እንዴት ነው ለእግዚአብሔር ክብር የሚሰጠው? ልብ በሉ አሁንም ሕጉን በመጠበቅ ብለናል። ሁለተኛም ክብር መስጠት ተመሳሳይ ነው። ሌላው ሁለተኛው ክብር በመስጠት ስር ለአካላችን ስንጠነቀቅ ነው ክብር የምንሰጠው መጽሐፍ ቅዱሳችን በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 31 ላይ ብትበሉም ብትጠጡም ለእግዚአብሔር ክብሩ አድርጉት ይላለኝ። ለአካላችን መጠንቀቅ እንዳለብን አካላችን የእግዚአብሔር ቤተ መቅደስ እንደሆነ፣ ስለዚህ እንደፈለገ መጠጣት፣ እንደፈለግን መብላት፣ እንደፈለግን መዝለል፣ እንደፈለግን ማድረግ እንደሌለብንና የእግዚአብሔር የሆነውን በጥንቃቄ መያዝ እንደሚገባን በሚጎዳ በሚያረክሱ ነገሮች ራሳችንን ማን ነው መገኘት በእነዛ ነገር እንደሌለብን ከተለይም ደግሞ ከነዛ መታቀብ እንዳለብን ይነግረናል። ለምን አስፈለገ አካላችን ከሚጎዳና ከሚያረክሱ ነገሮች መጠበቅ ለምን አስፈለገን? ለምን የን ያክል ጥንቃቄ አስፈለገን ብላችሁ ልትጠይቁ ትችላላችሁ። መጽሐፍ ቅዱሳችን በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ላይ እንዲህ ይላል፣ በዋጋ ተገዝታችኋል የሚለን። ያንተ አይደለም፣ ያንቺ አይደለችም፣ ወገኖቼ፣ እኔ እኔ አይደለሁም፣ የእግዚአብሔር ነን። በዋጋ ተገዝተናል፣ በከበረው ያውም፣ በብር አይደለም፣ በወርቅ አይደለም፣ በእንቁ አይደለም፣ በሌላም ነገር አይደለም፣ በከበረው የክርስቶስ ደም የተገዛን የእርሱ ስለሆንን ስለዚህ እግዚአብሔርን ልናከብር ይገባናል። በዚህ በሚሞተው ስጋችሁ እግዚአብሔርን አክብሩት ነው የሚለን። አካላችን የሚያረክሱ ነገሮች አሉ ብዙ ነገሮች። ምንድናቸው? አንደኛ ዝሙት ነው። መጽሐፍ ቅዱስ በዚያው በቆሮንቶስ መጽሐፍ ምዕራፍ 6 12 እስከ 18 ስንመለከት ዝሙት ከኃጢአት ሁሉ የከፋ ኃጢአት ነው ይለናል። ዝሙት ከኃጢአት ሁሉ የከፋ ኃጢአት ነው ይለኛል። በዚያው አንደኛ ቆሮንቶስ ምዕራፍ 10 31 ላይ ያልተቀደሰ ምግብ ወገኖቼ ሰውን እንደሚያረክስ አካልን እንደሚያረክስ ይናገራል። እንደገናም ደግሞ በዚያው መጽሐፍ ላይ ምን ስንመለከት አስካሪ መጠጥ የሰውን ልጅም ደግሞ ያረክሳል አካላችንን። ስለዚህ እኛ እግዚአብሔር ቤተ መቅደሶች ነን። በዚህ ነው ለእግዚአብሔር ክብር ስጡት ማለት በአካላችንንም ጭምር ለእግዚአብሔር አምላካችንን። ወገኖቼ በምንናገረው፣ በምንሰራው፣ በምንበላው፣ በምንጠጣው ክብር ለእግዚአብሔር መስጠት አለብን። በምንጠጣው መጠጥ ወገኖቼ ሶስት መጥፎ ተግባሮች አሉትኝ አንደኛ መጠጥ የጤና ጠንቅ ነው፣ መርዝ ነው በሌላ አባባል። ለዚህ ነው እግዚአብሔር አትጠጡ የሚለን በዚህ እግዚአብሔር ማክበር ስላለን ነው። ሁለተኛ የክፉ ስራና ንግግር ምንጭ ነው። ብዙ ጊዜ የሚጠጡ ሰዎች ወገኖቼ ክፉ ለማድረግ፣ ለመግደል፣ ለመስረቅ፣ ለመበደል፣ ለማመንዘር፣ ሌላም ነገር ለማድረግ ይደፋፈራሉ። ስለዚህ ክፉ ስራም ያነሳሳል፣ ክፉ ንግግርም ደግሞ ለመነጋገር የዛ ምንጭ ሆኖ እንመለክተዋለን። ሶስተኛ ባሪያ ወይም ሱሰኛ ያደርጋል። ምሳሌ 935 ያንን ነው የሚነግረን። ስለዚህ ከዚህ ራሳችን መጠበቅ ያስፈልገናል። ሌላውና ሌላኛ አራተኛው ነገር ያልተቀደሰ ንግግር ነው። ማቴዎስ 15 18 ላይ ተግባራችን ብቻ ሳይሆን ንግግራችንም እግዚአብሔር ይመዝናል። በመጨረሻው ዘመን ወገኖች ሰው በሚናገረው በዛ ይፈረድበታል ይላለኝ በዛ ይፈረድበታል። ሚኪያስ 3 16 እሱን ይነግረናል። በፍርድ ቀን ሁሉም ነገር ወደ እግዚአብሔር በደጅ እንደሚመጣ በደም ይነግራል። ስለዚህ የተወደዳችሁ ወገኖቼ ያልተቀደሰ ንግግር እግዚአብሔርን አያከብርም። ክብርን ስጡት ነው የሚለው። በምን ክብር እንስጠው ወገኖቼ? በምን ክብር በአካላችን ክብር እንስጠው። በምን ክብር እንስጠው ወገኖቼ? በምንመገበው ክብር እንስጠው። በምን ክብር እንስጠው? በምንጠጣው ክብር እንስጠው። በምን ክብር እንስጠው? በንግግራችን ለእግዚአብሔር አምላክ ክብር ልንሰጠው ይገባናል። ሶስተኛው፣ ማንኛውም ነገር ብታደርጉ ለጌታ ክብር አድርጉት ነው የሚለን። በዚህ ክብርን ስጡት በሚለው ስር ሄደን ስንመለከት በሕይወታችን የመጀመሪያው ስፍራ መሰጠት ያለበት ለእግዚአብሔር ነው። ሕይወታችን የመጀመሪያው ስፍራ ውስጥ በመጀመሪያው ቦታ መውሰድ ያለበት በሕይወታችን ውስጥ እግዚአብሔር ነው። በስራችን እግዚአብሔር መቅደም አለበት። ወገኖችን የተለያየ ስራ ሊኖረን ይችላል፣ ግን ከሁሉም የሚበልጠው እግዚአብሔር ነው። መጽሐፍ ቅዱስ ስለዚህ ነው አስቀድማችሁ የእግዚአብሔርን ጽድቅና መንግስቱን ሹ ሌላ ሁሉ ይጨመርላችኋል የሚለው ስለዚህ በስራችን ሮሜ ምዕራፍ 12 ቁጥር 7 አገልግሎትም ቢሆን በአገልግሎታችን እንትጋ ነው የሚለው። ስለዚህ በአገልግሎታችን ወይም በስራችን ክብርን መስጠት ያስፈልገናል። በአለባበሳችን ወገኖቼ፣ ምክንያቱም ማንኛውን ነገር ብታደርጉ ነው የሚለው። ብትሰሩም ብትለብሱም ማለት ነው። ለማን ክብር ልትሆኑ ይገባል? ለእግዚአብሔር። እግዚአብሔር በመጽሐፍ ቅዱሳችንን በዚህ ምድር በምንኖርበት ጊዜ በአለባበሳችን ጭምር በነገራችን ላይ በሁሉም የህይወት መስመራችንን ለኑሯችንን እግዚአብሔር መርህ አስቀምጧል። ለእያንዳንዱ ነገራችን መርህ አለው። በምንናገርበት ጊዜ የክርስቲያን እንዴት መናገር፣ እንዴት መኖር፣ እንዴት መብላት፣ እንዴት መጠጣት፣ እንዴት ማምለክ፣ እንዴት ወገኖች መስራት እንዳለበት መርህ ተቀምጧል። እግዚአብሔር ባስቀመጠው መርህ ልነድ ይገባል። እንዴት መልበስ እንዳለብንም ራሱ ልክ ልጅ ማን ነው ልክ አባት ልጁ እንዴት መልበስ እንዳለበት እንደሚያስተምረው ሁሉ እኛንም እግዚአብሔር አምላክ በዚህ ምድር በምኖርበት ጊዜ በዓለም በምኖርበት ጊዜ ከዓለም እንዴት እንደምንለይ ባለባበሳችን እንዴት እንደምንለይ በአካሄዳችን እንዴት እንደምንለይ በንግግራችን እንዴት እንደምንለይ በደንብ አድርጎ አስተምሮናል። መጽሐፍ ቅዱሳችን በአንደኛ ጢሞቴዎስ ምራፍ ሁለት ቁጥር ዘጠኝ እስከ አስር ሄደን ስንመለከት እንግዲህ ደግሞ ሴቶች በሚገባ ልብስ ከእፍረት ራሳቸውን ከመግዛት ጋር ሰውነታቸውን ይሸልሙ። እግዚአብሔር እንፈራለን ለሚሉ ሴቶች እንደሚገባ መልካም በማድረግ እንጂ በሹርባና በወርቅ ወይም እንቁ ወይም ደግሞ ዋጋው እጅግ በከበረ ልብስ አይሸለሙ በማለት እንዴት መልበስ እንዳለብን ራሱ አለባበሳችን ሲነግረን እንመለከታለን። አንደኛ ጴጥሮስም ራሱ ሶስትና አራትን ሂደን ስንመለከት አንደኛ ጴጥሮስ እንደዚህ ይላል ለእናንተም ጠጉር በመሸረብና ወርቅን በማንጠልጠል ወይም ደግሞ ልብስን በመጎናጸፍ በውጭ የሆነ ሽልማት አይሁንላችሁ፣ ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረ የዋህና ዝግተኛ መንፈስ ያለው የማይጠፋውን ልብስ ለብሶ የተሰወረ ልብ ሰው ይሁንላችሁ። የማይጠፋውን ልብስ ልበሱ ነው የሚለው። የተሰወረ የልብ ሰውነት ይሁንላችሁ። ስለዚህ ወገኖቼ በአለባበሳችን እግዚአብሔርን ልናከብረው እንደሚገባ መጽሐፍ ቅዱሳችን በደንብ አድርጎ ይነግረናል። በአጠቃላይ የተወደዳችሁ ወገኖቼ፣ አድማጭ ተመልካቾቼ በተለያየ ስፍራና በተለያየ ቦታ ሁናችሁ በቴሌቪዥን ወይም ደግሞ በተለያዩ ሶሻል ሚዲያ ይህንን ፕሮግራም የምትመለከቱ ወይም የምታዳምጡ ሰዎች እያንዳንዱ የሕይወት እንቅስቃሴያችን እግዚአብሔርን ማስቀደም አለበት ነው እያለን ያለ ክብር ስጡት ማለት ክብርን ስጡት ማለት የመጀመሪያው መላእክት መልእክት እንግዲህ እግዚአብሔርን ፍሩ ብቻ አይደለም እያለን ያለ ለእግዚአብሔርም ክብርን ስጡት ይላለች። ለእግዚአብሔር ክብር መስጠት ማለት በእያንዳንዱ የሕይወት እንቅስቃሴያችን እግዚአብሔርን ማስቀደም ማለት ነው። ለዚህ ጥሩ መመሪያ ጳውሎስ በደምብ አድርጎ በፊልጵስዩስ ምዕራፍ አራት ቁጥር ስምንት ላይ አስቀምጦልናል። እንዲህ ነው የሚለው በጌታ ስማ ነበዋለሁ በቀረውስ ወንድሞች ሆይ እውነተኛ የሆነውን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ፣ ንጹሕ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካምም ወሬ ያለበትን ነገር ሁሉ፣ በጎም ቢሆን ምስጋናም ቢሆን እነዚህን አስቡ በማለት እንዴት ለእግዚአብሔር ክብር መስጠት እንዳለብን ሲናገር እንመለከታለን። ወገኖች፣ ሌላውና አራተኛው ነጥብ እግዚአብሔርን ፍሩ በሚለው ሐሳብ ውስጥ አራተኛው ነጥብ እግዚአብሔር ከሰጠን ለእርሱ የሚገባውን በታማኝነት ስንመልስ፣ እግዚአብሔርን ከሀብት አክብር ይላል። አንዴ ያ ነው እግዚአብሔር ማክበር ማለት እግዚአብሔርን ማክበር ማለት ያ ነው። መጽሐፍ ቅዱሳችን በምሳሌ ሦስት ዘጠኝና አስር ላይ ደን ስንመለከት፣ እግዚአብሔርን ከሀብት አክብር ከፍሬ ሁሉ በኩራት፣ ጎተራህም እህል ይሞላል መጥመቂያህም ወይን ጠጅ ሞልቶ ትትረፈርፋለች ይችላል። እግዚአብሔር የተመሰገነ ይሁን። ሁሉ የእርሱ ነው፣ ሁሉ የእሱ ነው። የእኛ የምንለው ምንም ነገር የለም። ነገር ግን ከሰጠን በተለይ አንድ አስረኛው የእሱ እንደሆነ ይነግረናል። ስለዚህ ያን ልናደርግ ይሄ እግዚአብሔርን ማክበር እንደሆነ ይነግረናል። አምስተኛው እግዚአብሔርን አክብር በሚለው ስብ ደግሞ ያለው ነገር ምንድን ነው ያለ እንደሆነ ለሰጠን ነገር ስናመሰግን ነው። ሰው እግዚአብሔርን የሚያከብረው በምስጋና ነው፣ በምስጋና ነው። መጽሐፍ ቅዱሳችን በመዝሙር አምሳ ቁጥር 23 እንዲህ ይለናል። ምስጋና የሚሰዋ ያከብረኛል የእግዚአብሔር ማዳን ለእርሱ የሚያሳይበት መንገድ ከዚያ አለ ይላል። እግዚአብሔርን የምናመሰግንባቸው ብዙ ነገሮች አሉ። ከእነዚህ ዋና ዋናዎቹ እግዚአብሔር ህይወት ስለሰጠን፣ እግዚአብሔር ስለፈጠነን፣ እግዚአብሔር ስላዳነን፣ እግዚአብሔር የዘላለም ህይወት ባለቤት ስላደረገን በደንብ አድርገን እግዚአብሔር ልና ክብር ይገባናል ወገኖች። እግዚአብሔር እንግዲህ ክብር መስጠት ማለት ይህ ነው። ክብርን ስጡት ይላል። ሦስተኛው በዚህ ክፍል ላይ የምንመለከተው የተወደዳችሁ ወገኖች፣ ልብ በሉ እግዚአብሔርን ፍሩ ብሏል። ይመላክ አይተን አለኝ። ቀጠለና ቀጥለና ሁለተኛ ክብርን ስጡት አለ። ተመልክተን አለኝ። ሦስተኛ የሚለን ይመላክ ምንድ ነው? የሚፈርድበት ጊዜ መታለች ይችላል። ምን የሚልበት ጊዜ የሚፈርድበት መጽሐፍ ቅዱስ ሦስት የፍርድ ደረጃዎች እንዳሉ ይነግረናለኝ። ሦስት የፍርድ ደረጃዎች እንዳሉ ይነግረናል። አንደኛው የፍርድ ደረጃ ክርስቶስ ዳግም ከመምጣቱ በፊት የሚደረግ የፍርድ ምርመራ ነው። በራዕይ ምዕራፍ 14 ቁጥር 7 ላይ እናገኘዋለን። የሚፈርድበት ጊዜ መታለችና በማለት ነው የሚነግረን። ይህ ቃል ወገኖቼ የወደፊት አይደለም። ይህ ቃል በተለይም ደግሞ በእንግሊዝኛው በምንመለከትበት ጊዜ ፎር ድ አወር ኦፍ ሂዝ ጀጅመንት ኢዝ ካም ነው የሚለው። ምን ማለት ነው? ይህ ቃል ፊውቸር አይደለም። ይህ ቃል ፓስት አይደለም ይህ ቃል ፕሬዘንት ነው። በሌላ አባባል የፍርዱ ሰዓት የፍርዱ ምርመራ አሁን እንደሆነ እየነገረን ያለም። ሁለተኛው በፍርዱ ስር የምናገኘው የክርስቶስ ዳግም ምጽአት ተከትሎ በሚመጣው በሺህ ዓመት ጌታችን ኢየሱስ ክርስቶስ ከመጣ በኋላ ቅዱሳን ከክርስቶስ ጋር ወደ ሰማይ ይሄዳሉ ለሺህ ዓመት በዛም ይቆያሉ። በዛ ስፍራ ላይ በወደቁት መላእክትና በኃጢአተኞች ሰብአውያን ዘር ላይ የሚሰጡት ፍርድ አለም። አንደኛ ቆሮንቶስ ምዕራፍ ስድስት ቁጥር 1 እስከ 3 ያለውን ስናነብ እናገኛለን። ይህ ፍርድ ብይን ለማስተላለፍ ሳይሆን፣ ልብ በሉ ክርስቶስ የሰጠውን ፍርድ በማየት ቅን ፈራጅነቱን እነቱን ለማረጋገጥ በትክክልም እግዚአብሔር ትክክል ነው፣ ስራው ድንቅ ነው፣ አልተሳሳተም ብለን ለማረጋገጥ ወይም ደግሞ ለመናገር የምንናገረው የፍርድ ተግባር ነው። ምክንያቱም ወገኖቼ በዛ ስፍራ ላይ በሺህ ዓመት በኋላ ወደ ሰማይ በምንሄድበት ጊዜ ብዙ የሚገርሙ ነገሮች አሉ። ከምንደነቅና ከምንገረምባቸው ነገሮች ውስጥ አንዱ ምንድና ያላችሁ እንደሆነ የእኛ መገኘት የእኛ መገኘት ቢያስደንቀንም፣ ግን ደግሞ ይገኛሉ ያልናቸው ሰዎች ያለመገኘት ያስገርመናል። ስለዚህ ለምን እንላለን? ለዛ ወገኖቼ መዝገቡ ይሰጠናል፣ እንመለከታለን። ሌላኛው ደግሞ አይገኙም ያልናቸው ደግሞ ይገኛሉ። ለእሱም ደግሞ ማረጋገጫ ይሰጠናል ማለት ነው። እሱን በተለይ እንደሚሆን ነው የሚነግረን። ሦስተኛው ከሺ ዓመት በኋላ ያለው ፍርድ ነው። እንግዲህ እነዚህ ሦስት ፍርዶች ክርስቶስ ከመምጣቱ በፊት ያለ፣ ክርስቶስ ከመጣ በኋላ በሺ ዓመት መካከል ያለ፣ ከሺው ዓመት በኋላ እንደገና ደግሞ ያለው ፍርድ በራይ ምዕራፍ 20 ቁጥር ሰባት እስከ አስር በተለይ ይሄ ፍርድ ማለት ነው የኃጢአተኞች ኃጢአተኞችና የኃጢአት ውጤቶች ለዘላለም በዓለም ደረጃ የሚጠፋበት እንደሆነ ይነግረናል። የመጀመሪያው መልአክ መልእክት እንግዲህ ከሦስቱ የፍርድ ክፍሎች ያተኮረው በመጀመሪያው የፍርድ ምርመራ ክርስቶስ ከመምጣቱ በፊት ስላለው የፍርድ ምርመራ እንደሆነ እንመለከታለን። የመጀመሪያው መልአክ የጠቀሰው ፍርድ የፍርዱ ሰዓት ደርሷል ያለው የፍርድ ምርመራ መሆኑን እንዴት እርግጠኛ መሆን እንችላለን? ብለን ልንጠይቅ እንችላለን። የመጨረሻው የኃጢአትና የኃጢአተኞችን ለማጥፋት የሚሰጠው የፍርድ ምርመራ ቢሆን የፍርድ ምርመራ መሆኑን እርግጠኛ መሆን የምንችለው አንደኛው መልአክ በኋላ ምናልባት ይሄ መጨረሻዊ ፍርድ ምርመራ ቢሆን ኑሮ ከአንደኛው የመላእክቱ ንግግር በኋላ አንደኛውና ሁለተኛው መልአክ ባልተነገሩ ነበረ። ስለዚህ ወገኖች የንስሐ ማስጠንቀቂያና የዳግም ምጻት ማስጠንቀቂያ መልእክት የሚያስተላልፉ ሌሎች መላእክቶች ከመጀመሪያው መላእክት በኋላ ተከትለውታል። ስለዚህ ይሄ የሚያወራው ስለ መጀመሪያው ወይም ደግሞ ክርስቶስ ከመምጣቱ በፊት ስላለው የፍርድ ምርመራ እንደሆነ ይነግረናልን። በእርግጥ የፍርድ ምርመራ አለ የሚል ጥያቄ ልንጠይቅ እንችላለን። እግዚአብሔር ሁሉን አዋቂ ጌታ፣ መመርመር ምን ያስፈልገዋል? በራእይ ምዕራፍ ሃያ ቁጥር 11 እስከ 12 ላይ ታላቅ ነጭ ዙፋን በእርሱም ላይ የተቀመጠውን አየሁ። ምድር ሰማያትም ከፊቱ ሸሹ፣ ስፍራ አልተገኘላቸውም። ሙታንም ታናናሽና ታላላቆችን በዙፋኑም ፊት ቁመው አየሁ። መጽሐፍትም ተከፈተ፣ ሌላም መጽሐፍ ተከፈተ፣ እርሱም የሕይወት መጽሐፍ ነው። ሙታን በመጽሐፍ ተጽፈው እንደነበረ ነበረ እንደ ስራቸው ተከፈለ ይለናል። ይህ ክርስቶስ በሚመጣበት ጊዜ የሚሆነውን ትዕይንት ወይም ደግሞ ትይንት ወይም ድርጊት ነው የሚያሳየው። ይህ ክርስቶስ ከመምጣቱ በፊት ግን አስቀድሞ የፍርድ ምርመራ እንደሚደረግና ለእያንዳንዱ እንደ ሥራው እንደሚከፈል ይነግረናል። የተወደዳችሁ ወገኖቼ፣ አድማጭ ተመልካቾቼ ክርስቶስ በዙፋኑ ላይ ከተቀመጠና መጽሐፍቱ መጽሐፍት በፊቱ ከቀረቡለት ምን ሊያደርጋቸው ነው የሚል ምን ሊያደርግ ነው የሚያቀርበው የሚቀርቡለት ለምንድን ነው? በዙፋኑ ያለው ጌታ የሚያደርግ የፍርድ ምርመራ ለማካሄድ ነው የሚለን መጽሐፍ ቅዱስ የፍርድ ምርመራ ለማካሄድ ነው ነው የሚለን። ዮሐንስ በተለይ ሲነግረን ሳለ ሙታን በመጽሐፍ ተጽፈው እንደነበረ እንደ ሥራቸው ተከፈለ ነው የሚለን። ስለዚህ እግዚአብሔር አምላክ ወገኖቼ በተጻፈው መጽሐፍ አማካኝነት ፍርዳቸውን እንደሚሰጣቸው መርምሮ እንዳስቀመጠ ለሁሉም እንደ ሥራው ይነግረናለኝ። ይህ እንግዲህ የሚለን ነገር ይህ አባባል በመጽሐፍ ተመርምሮ ፍርድ እንደተሰጠ በግልጽ በደንብ አድርጎ ያስረዳናለኝ። ክርስቶስ ሁሉን አዋቂ ከሆነ መዝገብ መመርመር፣ መጽሐፍ ማገላበጥ ለምን አስፈለገው የሚል ጥያቄ ሊነሳ ይችላል። የተመዘገበው ወገኖች፣ መላእክት ሁልጊዜ በየቀኑ የምናደርገውን እንቅስቃሴያችን ይመዘግባሉ። መጽሐፍ የሚመዘገበው መረጃ የሚያስፈልገው ለእኛ እንጂ ለክርስቶስ አይደለም። በእርግጥ እሱ ሁሉን አዋቂ ነው። ሁሉን ያውቃል። ምን መዝገብ አያስፈልገውም። እኔና እናንተ ግን ወደ ሰማይ ስንሄድ ክርስቶስ ምን ያክል ቅን እንደሆነ ማረጋገጥ ስለሚያስፈልገን ሰማይ ስንደርስ መግባት የሌለባቸው የምንላቸው ገብተው፣ መግባት አለባቸው የምንላቸው ሰዎች ደግሞ ቀርተው ስናገኝ በሕሊናችን ለሚፈጠሩ ጥያቄዎች መልስ እንድናገኝ እነዚህ መዝገቦች ይቀርቡልናል። የተወደዳቸው ወገኖች በተለይ እስጢፋኖስ ጳውሎስ በሰማይ ተቀምጦ ሲያገኘው ግራ ይጋባል። ለምን ማለቱ አይቀርም። ስለዚህ ለዚህ ጥያቄ መልስ የሚያገኘው በዚህ መጽሐፍ ነው። ይህ መጽሐፍ ነው ተከፈተ የሚለን በዚህ መጽሐፍ ተጽፎ እንደተገኘ ነው። ሁሉም እንደ ስራው የሚከፈለው የሚለውን የመጀመሪያውን የፍርድ ምርመራ ይነግረናል። ወገኖች ይህ መቼ ተጀመረ ስንል ዳንኤል ምዕራፍ 8 ቁጥር 14 ላይ ይህ ሰፊ ሀሳብ ስላለው እዛ ላይ አወራም። ነገር ግን እንዲህ ይለን አለኝ በ2300 ቀን በኋላ ቤተ መቅደሱ ይነጻል ይለናል። ይህ ትንቢታዊ አጠናን ሂደት ሂደት የትንቢታዊ አጠናን ሂደቱን ስንመለከት 1844 ላይ እንደተጀመረ እንመለከታለን። ከዛ ጊዜ ጀምሮ ወገኖቼ ጌታችን ኢየሱስ ክርስቶስ ከማማለር ተግባሩ ባሻገር የፍርድ ምርመራ፣ በተለይም ደግሞ የሙታን የፍርድ ምርመራ እያከናወነ እንደሆነ መጽሐፍ ቅዱስ በራእይና በዳንኤል መጽሐፍ ላይ ይነግረናል፣ ያስተምረናል። ጥያቄው የሚፈርደው እንዴት ነው? ነው የሚፈርደው እንዴት ነው? እግዚአብሔር እንዴት እንደሚፈርድ ደግሞ በዙፋኑ መክብብ ምዕራፍ 12 ግልጽ አድርጎ ያስቀምጥልናል። ዳኛ ከተቀመጠ ከተሰየመ በኋላ ፍርድ የሚያከናውነው የግራቀኙን ንግግር ወይም ደግሞ የግራቀኙን ሐሳብ ከሰማ በኋላ እዛ በኋላ ወገኖቼ ህግ አለ። የህግ መጽሐፉን ነው የሚያገላብጠው ዳኛ። ህግ ባቅ ኑሮ ዳኛ መሆን አይችልም ዳኛ ህግ ማያቅ ኑሮ መፍረድ አይችልም። ዳኛን ዳኛ የሚያሰኘው ህግ ማወቁና በህግ አማካኝነት ፍትህ መስጠቱ ነው። ስለዚህ እግዚአብሔር አምላክም ደግሞ ፍርድን የሚሰጠው በህጉ ነው። መጽሐፍ ቅዱሳችን በመክብብ ምዕራፍ 12 ቁጥር 1 የነገርን ሁሉ ፍፃሜ እንስማ፣ ይህ የሰው ሁለንተና ነውና እግዚአብሔርን ፍሩ፣ ትእዛዙንም ጠብቁ። እግዚአብሔር ስራን ሁሉ የተሰወረውንም ነገር ሁሉ መልካምም ቢሆን ክፉ ወደ ፍርድ ያመጣዋል፣ በማለት የእግዚአብሔር ቃል ይናገራል። ወደ ፍርድ ያመጣዋል። የማይመጣ ምንም ነገር የለም። ስለዚህ ወደ ፍርድ የሚመጣው ነገር የሚመዘነው የሚታየው ብይን የሚሰጥበት በዚህ የሕጉ መጽሐፍ እንደሆነ መጽሐፍ ቅዱሳችን ግልጽ አድርጎ ያስቀምጥልናል። የፍርድ ምርመራ አላማው ምንድን ነው? ነው ጥያቄው። ለምን የፍርድ ምርመራ አስፈለገ ብለን የጠየቅን እንደሆነ የፍርድ ምርመራ ክርስቶስ ዳግም ከመምጣቱ በፊት በሰማይ የሚደረግ ሲሆን የሚካሄደው ደግሞ ከመጀመሪያው ትንሣኤ እድል ፈንታ ያላቸው እነማን እንደሆኑ ለመወሰን ነው። ወገኖች ይህ የፍርድ ምርመራ ካልተወሰነ በመጀመሪያው ትንሣኤ የሚነሱ ሰዎች አይታወቁም። ስለዚህ የመጀመሪያው ትንሣኤ ደግሞ የጻድቃን ትንሣኤ ነው። መጽሐፍ ቅዱሳችን በራእይ ምዕራፍ ሀያ ላይ ደን ስንመለከት በመጀመሪያው ትንሣኤ እድል ፈንታ ያላቸው ሁለተኛው ሞት በእነርሱ ላይ ስልጣን የለውም ይላለኝ። ስለዚህ ይህ በመጀመሪያው ትንሣኤ እድል ፈንታ ያላቸውን ሰዎች ለመወሰን እግዚአብሔር አምላክ የፍርድ ምርመራ በዚህ ሰዓት በሰማይ በአብ ቀኝ ተቀምጦ ከማማለድ ተግባር ባሻገር ይህንን ስራ እየሠራ እንደሆነ መጽሐፍ ቅዱሳችንን ራእይ ምዕራፍ ቁጥር 3 እና አራት ስንመለከት ይነግረናለኝ። የፍርድ ምርመራ በኃጢአተኞች ላይ የተሰጠ የመጨረሻ ፍርድ ተፈፃሚ የሆነው በሺው ዓመት በሺህ ዓመት ጉዳያቸው በቅዱሳን ከተመረመረና ክርስቶስ በፍርድ ምርመራ ወቅት የተሰጠው ውሳኔ ትክክል መሆኑ ከተረጋገጠ በኋላ የሚሆን ነው። ይሄ በተለይ ሁለተኛው ፍርድ ማለት ነው። ሁለተኛው ፍርድ የምንለው ወይም ደግሞ ኤክስኪዩቲቭ ጀጅመንት የምንለው የመጨረሻው ብይን በሰማይ ከሄድነ በኋላ ቅዱሳን ሰዎች በተለይ መጽሐፉን ካገላበጡ በኋላ የእግዚአብሔርን ቅንና ትክክለኛ ፈራጅነት ካረጋገጡ በኋላ ካወቁ በኋላ የሚፈጠረው ያኛው ወገኖች የመጨረሻው ፍርድ እንደሆነ መጽሐፍ ቅዱስ ይነግረናል። የመጨረሻውና አራተኛው በዚህ መጀመሪያው መላእክት መልእክት ላይ የተላለፈው መልእክት ልብ በሉ። የመጀመሪያው እግዚአብሔርን ፍሩ ነበረ። ሁለተኛው ክብር ስጡት ነበረ። ሦስተኛው የፍርዱ ሰዓት ደርሶአል ነበረ። አራተኛው ደግሞ ለእግዚአብሔር ብቻ ስገዱ ነው። ለማን ብቻ? ለእግዚአብሔር ከአስርቱ ትእዛዛት ወገኖች ሁለተኛው ሕግ ለስዕልና ለምሳሌ አትስገዱ፣ በላይ በሰማይ ካሉት በታችም በምድር ነው የሚለን በምድር ሰው አለ በምድር ወገኖቼ ፍጥረታቶች አሉ፣ በሰማይ መላእክት አሉ። በሰማይ ካሉት ከእግዚአብሔር በስተቀር በምድርም ካለ ለማንም ከእግዚአብሔር በቀር ልንሸግድ እንደማይገባን ይነግረናል። ስግደት የሚገባው ስግደት የሚገባውና የሚገባው እግዚአብሔር ብቻ ነው። እግዚአብሔር የተመሰገነ ይሁን። ሌላ ማንም ስግደት የሚገባው የለም እርሱ ብቻ መሆኑን ነው የሚነግረን። ለምንድነው እግዚአብሔርን የምንፈራው ለእርሱ ብቻስ ደግሞ የምንሰግደው የሚል ጥያቄ ልንጠይቅ ይገባል ወይም ደግሞ ልንጠይቅ እንችላለን። ምክንያቱም ዓለምን የፈጠረ የሰብአዊ ዘር አዳኝ ብቸኛ እሱ ስለሆነ ነው። በመጀመሪያ ፈጠረን። በተፈጠርንበት መንገድ አልሄድ ብለን ከሕይወት እንኳ ብንለይ እንደገና በልጁ በኢየሱስ ክርስቶስ አዳነን። ስለዚህ ይህንን ስላደረገ እንሰግድለታለን። ሁለተኛ፣ ፈራጅ ስለሆነ፣ የፍርዱ ሰዓት ስለደረሰ ለእርሱ ብቻ እንሰግዳለን። ከእርሱ ውጭ ለሌላ ለማንም ልንሰግድ አንችልም አይገባምም። ስለዚህ የመጀመሪያው መልአክ መልእክት እንግዲህ ለሰማይና ለምድር ፈጣሪ እንድንሰግድ ጥሪ ያቀርብልናል። ዛሬ ወገኖቼ በዓለም ላይ በጣም ብዙ ሰዎች አሉ። ለተለያዩ ሰዎች ስግደት ያቀርባሉ። ስግደት ግን የሚገባው እግዚአብሔር ብቻ ነው። የመጀመሪያው መልአክ መልእክት ወይም ደግሞ ወገኖቼ በዚህ ዘመን እየቀረበ ያለው የወንጌል ጥሪ የአምላክ ጥሪ ሰማይና ምድርን ለፈጠረ ለእግዚአብሔር ብቻ ሲገዱ ነው። እንዴት ነው ለሰማይና ምድር ለፈጠረ ለእግዚአብሔር የምንሰግደውም? እንዴት ነው የምንሰግደው? በምን መንገድ ነው የምንሰግደው? መጽሐፍ ቅዱስ በግልጽ ያስቀምጥልናል። ዘፀአት ምዕራፍ ሃያ ቁጥር 8 እስከ 11 ላይ እግዚአብሔር አምላክ ፈጣሪ እንደሆነ በደንብ ይነግረናልኝ። ስለዚህ ፈጣሪ የሆነ አምላክ በተለይም ደግሞ መቼ ለእግዚአብሔር መስገድ እንዳለብን ይነግረናልኝ የሰንበትን ቀን ትቀድሰው ዘንድ አስብ በማለት እንዴትና መቼ መስገድ እናለብን ለእግዚአብሔር በደንብ አድርጎ ይነግረናል። ራእይ ምዕራፍ 14 ሰባትም የሚነግረን ይህንን ሐሳብ ነው። የእስራኤላውያን ልጆች የተወደዳችሁ ወገኖቼ ለዘላለም ቃል ኪዳን በሰንበት ያርፉ ዘንድ ሰንበት ይጠብቁ ዘንድ እግዚአብሔር ሰማይና ምድርን በስድስት ቀን ፈጥሮ በሰባተኛው ቀን ከስራው እንዳረፈ እንደተነፈሰ በእስራኤልና በእነሱ መካከል የዘላለም ምልክት እንደሆነ ዘጸአት ምዕራፍ 31 16 17 ሰጥቷቸው ነበር። ልክ እንደዛ ሁሉ ዛሬም ቢሆን በእግዚአብሔር ሕዝብና በእኛ መካከል የዘላለም ምልክት ነው። ሰንበት የዘላለም ምልክት ነው። ስለዚህ እግዚአብሔርን መቼ እናመልከዋለን? በሰባተኛው ቀን እንዴት እናመልከዋለን? ለምን እናመልከዋለን? ሰማይና ምድርን ወይም ደግሞ ለምን እንሰግድለታለን? ሰማይና ምድርን ስለፈጠረ ፈጣሪ ስለሆነ እንሰግድለታለን ወገኖቼ። መቼ እንሰግድለት አለን። በሰባተኛው ቀን ሰንበት፣ ቅዳሜ እንደምንሰግድለት የእግዚአብሔር ቃል በደንብ አድርጎ ይነግረናል። ስለዚህ ይህ የመጀመሪያው መልአክ መልእክት ወገኖቼ፣ ለእግዚአብሔር ስገድ ሲል ከመጀመሪያ ከመስገዳችን በፊት የምንሰግድለት አምላክ ማን ነው? ለምንድን ነው የምንሰግድለት? መቼ ነው የምንሰግድለት? የሚለውን ጥያቄ መመለስ አለብን። ይህን ካልመለስን እንዴት እንሰግዳለን? የተወደዳችሁ ወገኖቼ፣ ከእነዚህ ሁለት ጥቅሶች እንደምንረዳው ልብ በሉ ዘጸአትና ራዕይ ምዕራፍ አሥራ አራት ቁጥር ሰባት እንደሚነግረን ሁለቱም የሚነግሩን ሰማይና ምድርን እግዚአብሔር ብቻ እንደፈጠረ ነው። ስለዚህ ሰማይና ምድርን የፈጠረ እግዚአብሔር ደግሞ በሰባተኛው ቀን በሰባተኛው ቀን አርፏል። እግዚአብሔር አረፈ ማለት አራት ነጥብ አደረገ። እግዚአብሔር የዘጋውን አራት ነጥብ ያደረገበትን ነገር እኛ ለምን ጥያቄ ምልክት እናደርግበታለን? የተወደዳችሁ ወገኖች ሰንበትን መጠበቅ የእግዚአብሔርን ፈጣሪነት መቀበል ሲሆን ይህ ለመጀመሪያው መልአክ መልእክት ጥሪ መልስ መስጠት ነው። የተወደዳችሁ ወገኖቼ ይህንን መልእክት የምትሰሙ የተወደዳችሁ ወገኖቼ፣ አድማጭ ተመልካቾቼ በየትኛውም ቦታና በየትኛውም ስፍራ የምትገኙ ዛሬ እግዚአብሔር አምላክ ጥሪ ያቀርብላችኋል። በዚህ ጥሪ መሠረት አንደኛ እግዚአብሔርን ፍሩ፣ ሁለተኛ ለእግዚአብሔር ክብር ስጡት ሶስተኛ የፍርዱ ሰዓት እንደደረሰ ወቁ። አራተኛ ለእግዚአብሔር ብቻ ስገዱ። ይህ በተለይ ይህ በተለይ ወገኖች፣ የመጀመሪያው መልአክ መልእክት እየነገረን ያለ እያቀረበልን ያለ መለኮታዊ ጥሪ ሰንበትን በመጠበቅ የእግዚአብሔርን ፈጣሪነት መቀበል እንደሆነ እንድናውቅ ነው። ይህንን ካላደረገንና እግዚአብሔር የፈጠረውን ወይም ደግሞ ያስቀመጠውን ሕግና ትእዛዝ ስጠተን የሰውን ስርዓትና ሕግ የምናከበር ከሆነ እግዚአብሔር እንዳለ ይህ ሕዝብ በከንቱ በከንፈሩ ያመልከኛል ልቡ ግን ከኔ ርቋል ይላል። ስለዚህ ከከንፈር አምልኮ ወጥተን በልብ እግዚአብሔርን ማምለክ እንድንችል እግዚአብሔር አምላክ በጸጋው ይርዳን። እግዚአብሔር አምላክ ይባርካችሁ። ይህንን ፕሮግራም በጸሎት እዘጋለሁ። የተወደድክ እግዚአብሔር እናመሰግንሃለን ስለላክልን ዘላለማዊ ቃል። በተላከልን ዘላለማዊ ቃል መሰረት ጥሪውን ሰምተን ድምፅህንም ደግሞ ጌታዌ አዳምጠን መንገድክን መከተል ፈቃድክን ማድረግ ከአንተ ጋር መስማማት እንደንችል ስለምትረዳ እናመሰግንሃለን። በተለይ ይህን ቃል የሰሙትን እግዚአብሔር የዘላለም አምላክ የተለያዩ ወገኖችን በሰሙት ቃል መሰረት የዘላለም አምላክ ለውጥ፣ ህይወት፣ እንዲሁም ፈውስ፣ መዳን እንዲሆንላቸው ጸልያለሁ። ቃሉን ላከ፣ በቃሉ ፈወሳቸው እንደተባለ ይህ ቃልህ ከጠፉበት እግዚአብሔር የሚያድናቸው ከወደቁበት የሚያነሳቸው አንተን የሚያውቁበት ከአንተ ጋር የሚታረቁበት ከጥፋት ራሳቸውን የሚያረቁበት ፈቃድ ክን ጌታዊ የሚለዩበት ቃል እንዲሆን ጸለዩ። ክብር ለአንተ ይሁን። ስለ ሰማን ተመስገን። በኢየሱስ ክርስቶስ